ግሎባል ስታርታፕ አዋርድ የሚባል ድርጅት ከምንዚህ ውድድር ሲገብኝ ብሎ አበረታታል። አፍሪካ ውስጥ አንደኛ ስታርታፕ ተብለን ከዛ በኋላ ነው የዓለም አቀፍ አንደኛ ስታርታፕ ተብለን የተሰየድ ነው። ቴክኖሎጂው ብቻ ሳይሆን ዓለም ለውጥ ያለን አማ አይተው የመረጡን ይመስለናል። በምስረታቸው የመጀመሪያ እርከን ላይ የሚገኙ ኩባንያዎች በተወዳደሩበት አንድ ዓለም አቀፍ መድረክ ለሽልማት የበቃው ኪዩቢክ የተሰኘ ኩባንያ ነው። ተባባሪ መስራቹና ስራ አስፈጻሚው ቅዱስ አስፋው ነው። ለሰው ልጆች ጤና ጠንቅ ሊሆኑ የሚችሉ የተጣሉ የፕላስቲክ ተረፈ ምርቶችን ቀድሞ ከነበራቸው ጠቀሜታ ከፍ በሚያደርግ ለከፍተኛ እውቅና ከበቁበት የቴክኖሎጂ ስራቸው አህጉረ አፍሪካን ለማልማትና ለማሳደግ ሁላችንም በየበኩላችን ልናደርግ የምንችለው ነገር አለ በሚል የያዘውን ውጥኑን ከትውልድ ሀገሩ ኢትዮጵያ የጀመረው እንግዳችን በተለያዩ ተያያዥ ርዕሰ ጉዳዮች ዙሪያ ለምናደራው ጥቀም ያለ ወግ ከአዲስ አበባ በስልክ ይዘነዋል። የዛሬ እንግዳችን ቅዱስ አስፋው ይባላል። ወጣት ነው እና አንቱ እንዳትሉኝ ስላለ አንተ እያልን እንቀጥላለን። ቅዱስ በወጣትነት እድሜው፣ በትምህርት በስራ ክንውን፣ በተለይም ሕብረተሰብን በሚጠቅም ራዕዩ የታጨቀ ነውና አንቱ መባል በተገባው ነበር። ነገር ግን አንተ በሉን ስላለ አንተ እያልን እንቀጥላለን። ቅዱስ ከኛ ጋር ለመወያየት ጊዜህን ስለሰጠህን እጅጉን አድርገን እናመሰግናለን። በጣም አመሰግናለሁ በዚህ ፕሮግራም ላይ ላቀረባችሁ ቆንጅት በመግቢያው እንዳስተዋወቀችው ስራችሁ ጎልቶ እየታየ ያለ ይልቁንም ደግሞ የጊዜውን ጥያቄ የሚመልስ ይመስላል አዲስ የሚጀምሩ ልዩ የፈጠራ ክህሎት የታከለባቸው ድርጅቶች ስታርታፕስ ይባላሉ በአለም አቀፍ ደረጃ የሚደረገው ውድድር የዘንድሮ ተሸላሚ እስከመሆን ድረስ በቅታችኋል ለተፈጥሮ አካባቢ ክብካቤ ግድ የሚለው ቴክኖሎጂ ነው የድርጅታችሁ ስራ። እስኪ ምናልባትም የቅርብ ጊዜ ሆነው እና ከእውቅናችሁ ብንጀምር ምንድን ነው ለዚህ እውቅና ሽልማት ያበቃችሁ? ድርጅታችን ስሙ ኪውቢክ ይባላል። አንድ ሁለት ዓመት ይሆናል ከመሰረ ከዛም በፊት ዩኒሴፍ ስራ ነበረ። በዛን ጊዜ ነው ቴክኖሎጂ ለኛ ትልቅ ትልቅ ለውጥ ያመጣል ሀገራችንን ለአፍሪካን ብለን አስበን እያየ ነው ኪውቢክ የሚሰራው። በጣም በጣም ከባድ ፕላስቲኮች አሉ። ወደ ሪሳይክሊንግ ምንጭስ ለማስገባት የሚከብዱ አሉ እና እኒም ፕላስቲኮች የወሰደን የሰበሰደን ወደ ግንባታ እናቀርባቸዋለን። ብሎኬቶች ናቸው፣ ኮለሞች ናቸው እና ደስ የሚለው ነገር ስለዚህ ቴክኖሎጂ በጣም በጣም ርካሽ ናቸው። ምንም አይነት ጭስ አያለኖቹን አየር የሚያጸዳ ነው። እናም ለሀገርም ግንባታ ማዋል የሚቻልበት መንገድ አለው። እዚህ ኪቢክን ስንፈጠር እኛ ሀገራችንን እንዴት መለወጥ እንችላለን? ያደግኩት አዲስ አበባ ነው። እቺ ከተማ እንዴት ልትሻሻል ትችላለች? ለልጆቼም ግን ብዙም አቅም ለሌላቸው እንዴት ጥሩ አይነት ግንባታ እናቀርብላቸው እንችላለን ለሚል አይነት ዓላማ ነው። እና ይሄን ዓላማ በደንብ አድርገን ለዓለም ስናወራ ግሎባል ስታርታፕ ባወድ የሚባል ድርጅት ሰምቶ፣ ለምን እዚህ ውድድር ውስጥ ደሩን ብሎ አበረታታል። ብዙ ብዙ ልጆች ነበሩ። መጀመሪያ በአገር ደረጃ አሸንፈን ከዛ በኋላ በምስራቅ አፍሪካ ሪጅን ውስጥ አሸንፈን ከዛ በኋላ ደግሞ አፍሪካ ውስጥ አንደኛ ስታርታፕ ተብለን ተሰየመን ያለፈው ዓመት። ከዛ በኋላ ነው ሶስት ወር በፊት በኮፕንሄግን ዴንማርክ ውስጥ የአለም አቀፍ አንደኛ ስታርታፕ ተብለን የተሰየምነው። እኛ የሚመስለን ቴክኖሎጂው ብቻ ሳይሆን ለአለም ለውጥ ያለን አማ አይተው ጥረታችንን አይተው እንዴት ያ ጥረት ወደ ተግባር እንደገባ አይተው እና ፖቴንሻሉንም አይተው የመረጡን ይመስለናል። የጀመራችሁት መቼ ነው? በየትኞቹ ሀገሮች ነው በአሁኑ ጊዜ የምትሰሩት? ትኩረታችን አሁን ኢትዮጵያ ውስጥ ነው። ይሄ ነው የመጀመሪያ ብለን ያየነው ለኪቢክ። ከዛ በፊት ግን ዩኒሴፍ በምንሰራበት ጊዜ አይቨሪ ኮስት ውስጥ ፕሮጀክት ጀምረን ነበረ። ይሄ ፕሮጀክት እንዴት አድርገን ፕላስቲክ ወደ ብሎኬት ለውጠን የተሻለ ትምህርት ቤት መስራት እንችላለን በሚል ጥያቄ ነበር ፕሮጀክቱ የተጀመረ። ከሁለት አመት በኋላ ሶስት መቶ ትምህርት ቤቶች አይቮሪ ኮስት ውስጥ ከብተናል ገንብተናል። ያን ካየን በኋላ ነው እንዴ ይሄ ነገር ለትምህርት ቤቶች አይደለም ይሄ ነገር ለአይቮሪ ኮስት ብቻ መሆን የለበትም ብለን ኪቢክ ያቋቋም ነው። ኢትዮጵያ የመረጥንበት ምክንያት ብዙ አሉ። አንዱ ኢትዮጵያዊ ነን፣ ሀገሬ ለመጀመር በጣም ጓጓ ነበር። ከዛም ውጭ ግን አዲስ አበባ መጥተው ላዩ ብዙ ብዙ ግንባታ የተካሄደ ነው፣ ስለ ሲሚንቶ ነው ሁሉ የሚወራው። ከዛም ውጪ ብዙ ቆሻሻ አለ። ያ ቆሻሻ በጣም ብዙ ከመሆኑ የተነሳ አንዳንዴ ወደ ቆሻሻ መጣያን ቦታ አይደርስም፣ ወንዝ ውስጥ ይገባል። አንዳንዴም ወደ እርሻ ውስጥ ይሄዳል። በጣም በጣም መጥፎ ነው። ስንጠይቅ እራሳችንን ለምንድነው ይሄ የሚሆነው ስንል፣ አንደኛው ሀገራችን ገና ያደገች ነው፣ ብዙ ሰው በዝቷል። ግን ያን ሰው በደንብ አድርገን ማኔጅ ለማድረግ ትንሽ ይቀረናል። ይሄ የኢትዮጵያ ችግር ብቻ አይደለም፣ ዓለም አቀፍ የምናየው ትግል ነው። እንደምታውቁትም ደግሞ አንድ አምስት ዓመት በፊት ቆሼ በሚባለው ዋና የቆሻሻ መጣያ ትልቅ አደጋ ተከስቶ ነበረ። ያን ሁሉ ለምን ተከሰተ ብለን ስናየው በቃ በዛ ከተማ በጣም በጣም ብዙ ሰው አለ። ሰው በሚበዛበት ጊዜ ደግሞ ቆሻሻ የሚኖር ነው እና ያ እድገቱን ነበር የሚያሳየው እና ያን እድገት መቋቋም ገና እንዳልቻለን ነበር የሚያሳየው እና ይህን ይህን እንዴት አድርገን ይህን ችግር እንዴት መፍታት እንችላለን ብለን ስናስብ ነበረ እና ኢትዮጵያም ያኔ ጦርነት የተካሄደ ነበረ ከዩኒሴፍ መምጣታችን ዓለም አቀፍ ዞረናል፣ አይተናል፣ ሰርተናል። አንድ ነገር ሁሌ የምናየው በተለይ በጦርነት ጊዜ ከጦርነት በኋላ ግንባታ ይካሄዳል እና እኛ ቁጭ ብለን ስናስብ ያየነው ኦኬ ጦርነት ያልቅ፣ እንዴት አድርገን ሀገራችንን በተሻለ መልክ መገንባት እንችላለን ብለን ነበር ያየነው እና ድረቱን የሚሰጠን ያ አይነት ሀሳብ ነበር። ቅዱስ እንዳስረዳህን የተጣለና ለጤና ጠንቅ የሆነ የተፈጥሮ አካባቢ ብክለት የሚያስከትል የፕላስቲክ ምርት መልሶ ለጥቅም መዋል ነው ስራችሁ። አፕሳይክሊንግ ትሉታላችሁ። ይህ ቴክኖሎጂ፣ እነኚህ ግንባታዎች በዋናነት ለማን ናቸው? ለግለሰብ? ቅድም ትምህርት ቤቶችን የአይቮሪኮስትን ልምዳችሁን ስታነሳ ጠቅሰሃል። ለማንኛውም አይነት ቤቶች፣ ለትልልቅ ህንፃዎች? የትኛውን ችግር ነው በዋናነት የሚቀርፈው ንግዳችን ቀጥታ ለገንቢ ነው የምንሸጠው። ያም የምናደርግበት ምክንያት ግንባታ ላይ ሰው ሲሆን አንዱ ትልቅ ራስ ምታት እንዴት አድርጌ የሚያስፈልገኝን ማቴሪያሎች ባሰብኩት ዋጋ መግዛት ይችላለሁ በሚል ነው እና ሀገራችን ውስጥ ያ ዋጋ ሁሌ እንደተለወጠ ነው። ውጣ ውረድ አለ እና ትልቅ ትልቅ ራስ ምታት ይሰጣል። ስለዚህ ገንቢው ለዝቅተኛ ዋጋ ህንፃ ለመስራት ብዙም አያስብም። ለምን? ምን ሆን አለው ዋጋ ቢጨምርብኝ ግንባታ መሀል ላይ የሚለውን ያያሉ። ስለዚህ እኛ ምናሰበን እንዴት አድርገን ያን ዋጋ እናወርድላቸው በደንብ ከዛም በላይ ደግሞ ውጣውረዱ አይነት ጋራንቲ እናደርገዋለን፣ ዋጋው ልክ እንደዛ በምናደርግበት ጊዜ አላማችን ምንድነው? የምንመርጠው ፕሮጀክቶች አነስተኛ ገቢ ላላቸው ቤተሰቦች ወይም ግለሰቦች እንዲኖሩበት ነው የምንፈልገው። ስለዚህ አሁን ከአዲስ አበባ ቤቶች ማስተዳደር ጋር ብዙ እናወራለን፣ ብዙ እንፈራለን። ለምን እነሱ አሁን እስከ አንድ ሚሊዮን ቤቶች በዓመት መስራት ይፈልጋሉ፣ ግን ትልቁ ችግር የሚያዩት ዋጋ ነው። ስለዚህ ከእነሱ ጋር በመስራት ለእነዚህ ገንቢዎች ጥሩ ማቴሪያል ማቅረብ እንደምንችል፣ በዝቅተኛ ዋጋ ማቅረብ እንደምንችል ያሳየን ያስተማመነን ይህም መጨረሻ ላይ የሚጠቅመው ለዝቅተኛ አቅም ላላቸው ሰዎች ይሆናል ሁሌ ዓላማችንም ለዛ ለዛ እንዲሆን ነው ይሄኛውን የፕላስቲኩን ውጤት ለማስለመድ እንደሚጠቅም እንደሚሰራ ለማሳወቅ ችግር ነበረባችሁ እንዴት ነው ተቀባይነት ለማግኘት በሚገርም ሁኔታ ችግር የለንም ነበረ ግን ያም ለምን እንደነበር እናውቃለን ዩኒሴፍ ይሄን አይነት ቴክኖሎጂ በምንሰራበት ጊዜ ብዙ ጥናት አድርገናል። ተቀባይነት እንዴት ነው ማግኘት የምንችለው በሚል የኪዩቢክን ግርግዳ ካያችሁት ፕላስቲክ ነው ካላልኳችሁ በስተቀር ያው የተለሰነ ወይንም በድንጋይ የተሰራ ግርግዳ ነው የሚመስለው። ምንም ልዩነት የለው። ከዛም ተጨማሪ ደግሞ በጣም ጠንካራ ነው። በሙቀት ጊዜ ደስ የሚል የሚመች ቴምፕሬቸር አለ ውስጥ በሚበርድበትም ጊዜ ብርድ አያስገባም እና ይህን ይህን ሁሉ ማድረግ ስለሚችል ሰው አይገናዘበውም ሌላ ነገር ነው ብለው እና ይህን በዲዛይናችን መሰረት የተራ ነው ስለሆነ ተቀባይነት ቶሎ ነው ያገኘው። አሁን ከጥቂት ሳምንታቶች በኋላ አዲስ አበባ መስተዳደር ጋር የምናሳየው መዋለ ሕጻናት ይኖራል። ብዙ ሰዎች ያለፉ ያዩታል እና ሁሌ ጠይቃቸዋለሁ። ይሄ ነገር ምንድን ነው ብዬ ነው ጠይቃቸው። ማን እንደሆንኩ ስለማያውቁ ይሄ ነገር በድንጋይ መሰለኝ የተሰራው ሲሚንቶ ተጨምሮ ምናምን ብለው በደንብ በቃ ሲያወሩ፣ የተለመደውን ነገር ብለው ነው የሚያስቡት። ይሄ እኮ ግን እንደሰማሁት በፕላስቲክ ቆሻሻ ነው የተሰራው ብዬ ስጠይቃቸው ሊሆን አይችልም ነው የሚሉት። ስለዚህ ይሄ በጣም ጥሩ ነገር ነው ለኛ። ለምን ተቀባይነት የምናገኘው በተለመደ አይን ሲሰራ ነው እና ለዛ ነው ብዬ አስባለሁ። መልካም ቅድም ጨረፍ ወዳደረግከው ጉዳይ እንድንመለስ ያደርጋል። አሁን የተናገርከው ቅዱስ መረጃዎችን እንደተመለከትኩት መቶ በመቶ ከተጣለ ፕላስቲክ ነው የሚሰራው ስራችሁ። የከባቢ አየር ብክለትን ለመቀነስ አምስት እጥፍ ያነሰ ነው ብክለት የሚያመጣው። አርባ በመቶ ዋጋው ከመደበኛ ግንባታ ከሚጠይቀው ያነሰ ነው በቀላሉ መገጣጠም ይችላል። በጣም የገነነ እስኪመስል ድረስ ብዙ ጥሩ ነገሮች ይታያሉ። ሙቀትን የማያስወጣ አሰራሩን ይገልጻል። መርዛማነት የለውም። ከሳት አደጋ የተሻለ የመጠበቅ ይህ ሁሉ ከተጣለ ፕላስቲክ ጭራሽ ሊጎዳ ከሚችል አካባቢን ከሚበክል ለጤና ከፍተኛ ጠንቅ ያመጣል ከሚባል ፕላስቲክ ነው የሚሰራው። እንዴት ጀመራችሁት? ምንድን ነበር የመጀመሪያው ሀሳብ? ይሄ የተጀመረው እኔም አይደለም ባሉት ሰዎች አደሉም። ያኔ ታላቅ ወንድም የምለው በጣም የማከብረው ዩኒሴፍ ውስጥ በጣም ትልቅ ደረጃ የያዘ ሰው አይቬሪ ኮስት ውስጥ ኃላፊ የሆነው ይሰራ ነበር ለዩኒሴፍ። አንድ ቀን ደውሎልኝ ያኔም ከቁሻሻም ጋር ቢሆን ከግንባታም ጋር ቢሆን እንዲያገናኝ ስራ የለኝም ነበረ። ደውሎልኝ ቅዱስ ቶሎ ብለህ አቢዣን መምጣት አለብህ፣ የአይቬሪ ኮስት ዋና ከተማ መምጣት አለብን ብሎ በጣም በጣም ጫና ያደርጋብኛል እና መጨረሻ ላይ ብቻ እንዴት አድርጎ እንደሆነም ባላውቅ የፍላይት ቲኬቴን አግኝቶ ራሱ አስለውጦ ካለሁበት በአቢጃን አሳልፎ ለአንድ ቀን እንድመጣ አደረገኝ። ለምን እንደምመጣም ባላውቅ ኑሮ በጣም የማምነው ሰው ነው። ለአፍሪካ ያለው ራዕይ በጣም በጣም የሚከበር ነገር ስለነበረ ዶክተር አቡባካር ይባላል። ከምዕራብ አፍሪካ የሚመጣ ሰው ነው እና ልክ እንደ ወንድሜ ነው። በጣም ብዙ የተማርኩት ቀሶ አለ እና ያኔ ያመጣኝ ጊዜ ላይ ራሱ ተቀብሎ ቀጥታ ወደ ትምህርት ቤት ወስደኛል። ወደ አንድ አብዣኛ ያለ ትምህርት ቤት እና ትምህርት ቤቱን ያሳየኝና ምን ይመስልሃል አለኝ። በጣም ገረን ግራ ገባኝ። እውነቱን ለመናገር ብዙ ስለተጓዝ ትንሽ ተናደድኩ። ምንድን ነው ይሄ ሰውዬ ከዚህ ድረስ ያመጣኝ ብዬ ያፈኩና ምን ጥሩ ትምህርት ቤት ነው አልኩኝ። ይሄ ነገር እኮ ከቁሻሻ ነው የሰራ ነው አለ። ላምነውም አልቻልኩም። ግን ከዛዋ ላይ የነበረን ሙሉ ማታ ያወራ ነው። እንዴት አድርገን እቺን አፍሪካ መለወጥ ይችላለን በሚል ለብዙ ሰዓታት አወራን። በብሄንጃይ ሰዓት ላይ በቃ አምኝበታለው። አቡ ነው የምለው። አቡ በጣም አምኝበታለው፣ ምንድነው የሚያስፈልገው አልኩት። አይ ይሄን ያህል ገንዘብ ለምን ብለህ ከአንድ ሀሳብ ፈልግና በደንብ አድርገን ፋብሪካ እንክፈታለን እንዳ ስራ ከሱ ጋር በዛ ነበረ የጀመረው። ያም የፈለግነውን አገኘን። ፋብሪካ ተከፈተ፣ ግንባታን ተጀመረ እና ብዙ ብዙ ጊዜ በማሳልፍበት ጊዜ እዚህ ፕሮጀክት ላይ አንድ ነገር ያየሁ ደሃ አገር ተብሎ ነው አብዛኛውን አፍሪካን ሀገሮች ሰው የሚያየው እና ዩኒሴፍን ቢሆን በዛን ጊዜ አቅም የለውም አቅም የለውም እና እርዳታ ያስፈልገዋል በሚል ነበረ ሁሌ የሚወራልን የምንንቀሳቀሰው። ግን ያየሁት በጣም ተቃራኒ ነበረ። ቆሻሻ ለቃሚው ራሱ ይሄን ያህል ፕላስቲክ ያስፈልገናል፣ በዚህ ዋጋ መግዛት እንችላለን በምንልበት ጊዜ ተደራሽ ሰው ራሳቸው ያመጡልን ነበረ። ትምህርት ቤቶቹን በምንሰራበት ጊዜ አንድ ሁለት ሰው ይገነባና ከዛ ራሱ መጥቶ እቺን ፕሮጀክት እኮ መስራት እችላለሁ ብሎ የራሱን ፕላን ያመጣልን ነበረ። እና ለእኔ ይሄ ያሳየኝ ምንድን ነው ትንሽ ኢንሴንቲቭ ከተሰጠው ሰው ብዙ ነገር ሊሰራ ይችላል። እና እንዴት አድርጌ ያንን ኢንሴንቲቭ ለመቶ ሰው ሳይሆን ለሺ ሰው ሳይሆን ለሚሊዮን የሚቆጠሩ ሰዎች ማምጣት እንችላለን ብለን ስናስብ ነው የኪዩቢክን አሳብ የመጣልን። በጣም የሚመስጥ ታሪክ ነው። ቆንጅት ወደ አንቺ ይመለስ። አሁን ደግሞ እንግዲህ ቅዱስ አስፋው ማን ነው የሚሉ አድማጮች ይኖራሉ ብዬ አስባለሁ። እና ቅዱስ የት አደገ፣ የት ተማረ፣ ምን ተማረ? ከኪቤክ በፊት ዩኒሴፍን ጨምሮ በተለያዩ ትላልቅ ተቋማት ውስጥ ሰርተሃል እና እስቲ ስለ ራስህ ጥቂት ለራዲዮ መጽሄት አድማጮች አውጋ። ቅዱስ ማለት የዶክተር ስሳ አስፋው የወይዘሮ ኤልሳቤጥ እንዳለ ልጅ ነው። ወላጆቼ በጣም በጣም ትልቅ ሮል ተጫውተዋል። አስተዳደቂ ሁሌ ባላቸው አቅም የሰጡን ለእኔም ለወንድሞችም የትምህርት እድል ነበር። የሄድነውም ትምህርት ቤቶች በጣም ትልቅ የሚባሉ ነበሩ፣ ግን አቅሙም ኖሮ ሳይሆን በቃ ይሄ ነው ትኩረቱ ተብሎ ስለታመነበት ነው። ግን አንድ ነገር ከብዙ ወላጆች ለያቸው ብዬ የማስበው ሁለት ነገር ነው። አንድ የትምህርት እድልን ቢሰጡን ውጪም ለመማር እድል ቢሰጡንም ሀገራችን ተመልሰን እንዴት ያን እድል ለሌላም መስጠት እንችላለን በሚል አይነት ሀሳብ ነበረ ሁሌ የሚመክሩ። ሁለተኛ ነገር ደግሞ መቼም ከእናንተ በታች ያሉትን አትናቁም፣ አክብሩ፣ እናም እድር ስጡ የሚል አይነት በራሳቸው መንገድ ሁሌ ያሳዩ ነበር ከልጅነታችንም ጀምሮ። ያ መቼም አልጠፋም። ከልቤም ከአሳቤም መቼም አይጠፋም ነበረ። እኔ ከኢትዮጵያ የወጣሁት ለዩኒቨርሲቲ ነበረ። ዱክ ዩኒቨርሲቲ የሚባል ትምህርት ቤት አሜሪካ ተማርኩ። ኢንጂኒየር መሆን በጣም እፈልግ ነበረ። እሱንም ከተማርኩ በኋላ ወደ ካሊፎርኒያ ሄጄ ለጉግል ጠርቻለሁ። ከዛም በኋላ ወደ ዋሽንግተን ዲሲ መጥቼ ኮንሳልቲንግ ስራ ለአክሴንቸር የሚባል ድርጅት ሰራ ነበረ። በዛን ጊዜ ጥሩ ጥሩ ደረጃን በምብደርስም ልቤ ወላጆች ያሉትን መቼም መርሳት አልችልም ነበር። ያኔ ነበረ እንዴት አድርጌ ነው ይህ ሁሉ አሁን የሰራው ስራ ወደ ቤቴ መውሰድ እችላለሁ ያልኩት ፕሪንስተን ዩኒቨርሲቲ የሚባል ግራጅዌት ማስተር ሴ ሰርቻለሁ፣ በፓብሊክ ፖሊሲ ሰርቻለሁ። ከዛ በኋላም ዓለም ባንክ እና ዩኒሴፍ ተቀጥሬ ዓለም አቀፍ ሰሆን ወደ ኢትዮጵያ ለመምጣት ውቅቶኛል። በጣም ጥሩ ልምድም በእውቀትም አካብተህ ብዙ ነገሮችን ማዛመድ በሚችልበት ሁኔታ ነው። ይሄን ድርጅታችሁን ቀደም ብዬ ስማዋን ካነሳሁት ቤንዳ ማሪ ጋር አቋቋማችሁት። ቅድም የወላጆችህን ትልቅ ድርሻ በእናንተ ላይ ያደረጉትን ትኩረት የገለጽከውን ያህል ከዚያም ያለፈ ግን እንደው የቤተሰባዊ ህይወትን ወይም ደግሞ ስለ ሰው ልጆች ያለ አስተሳሰብን የሚመለከት ቀደም ብለን ባነሳ ነው ቢክ በዓለም አቀፍ ደረጃ አዳዲስ የሚቋቋሙ ድርጅቶች ለሽልማት በበቁበት ወቅት ሽልማት ስትቀበል ባደረግከው ንግግር በኢትዮጵያ ብቻ ሳይሆን እንዳልከው በብዙ የአፍሪቃ ሀገሮች ባህሎችም ውስጥ እንደሚታወቀው ልጅ የሚያድገው በመንደሩ ሁሉ ሰው ነው የሚለውን አስተሳሰብ፣ አንድ ልጅ ሲያድግ የጎረቤት ሰው ሁሉ እንደ ቤተሰብ ተንከባክቦ፣ ተጠባባቂ፣ ተቆጣጣሪ ሆኖ ያሳድጋል ብለ ለደረሳችሁበት ስራ እንደ መንደር የምትቆጥረው ሌሎች አብረው የሚሰሩበትን ሁኔታ ተጠቅሳለ። በድርጅት በተለይ በአመራር ላይ ያሉ ከኢትዮጵያውያኑ ሌላ ሌሎችንም አያለሁኝ። ኢትዮጵያውያን እዚህ ሀገር ሲሰሩ የነበሩት ሳይቀሩ ወደ ኢትዮጵያ ተመልሰው አብረዋችሁ እየሰሩ ነው። እስኪ ስለ ድርጅታችሁ ባህል ንገረን። በተለይ ይህን አስተሳሰብ በተመለከተ ቅድም ከወላጆች የወሰድከው ሌሎችን መርዳት፣ ለሌሎች ማሰብ ቀድሜ ያምሰጡት መሆኑን ተናግራችኋል። የስራችሁም ጠባይ ደግሞ ያን የሚጠይቅ ይመስላል። ድርጅታችሁን ባህል ደግሞ በመጠኑ አስተዋውቀን። እሺ፣ በመጀመሪያ ላይ ቴንዳ እና እኔ ሁለታችንም ወላጆች ነን። ቴንዳ ሁለት ቤት ልጆች አሏት፣ ወጣት ልጆች እኔም የሶስት ልጆች አባት ነኝ እና ኪቢክን ለመመሰረት ያሰብረው ልጆቻችን እኛ እድሜ ላይ ሲደርሱ ዓለምን ሲያዩ ወላጆቻችን ጥረት አድርገው እዚህ ደረጃ ሊያደርሱልን ችለዋል ብለው እንዲያስቡም ነው። ይሄ በጣም ወሳኝ ነበር ለኛ ኪቢክን ለመመስረት። በምንቀጥርበትን ጊዜ ምን አይነት ሰው ነው የምንፈልገው ብለን በጣም እናስብ ነበረ ያረፍንበት ውሳኔ አንድ እውቀት መኖር አለበት። የሚሰሩትን ስራ በደንብ ማወቅ አለባቸው። ልምዱ መኖር አለበት። ግን ከዛም በላይ የእኛን አይነት አስተሳሰብ መኖር አለበት። እንዴት አድርጌ ነው ነገን መለወጥ እችላለሁ ብሎ ጥረት የሚያደርግ ሰው መሆን አለበት ብለን በጣም እናስብ ነበረ። ከአራት ሰው ሳይታሰባውን አስራ ስምንት ደርሰናል። ሁሉም ያን አይነት ትኩረት ይሰጡታል ለነገር ለምን ስታርታፕ የመጀመሪያ ሁለት እስከ አምስት ዓመቷ ብዙ ብዙ ውጣ ውረድ አለው። አንድ ሰው ሁሌ ይመከኝ ነበረ ቅዱስ ጠዋት ላይ ኪዩቢክ ዓለም አቀፍ ልክ እንደ ማይክሮሶፍት ልትሆን ትችላለህ ብለን ልታስብ ትችላለ። ከሰዓት ደግሞ በቃ ነገ ነገር አለቀልን ብለን ልታስብ ትችላለ። ለምን ብዙ አይነት ውጣ ውረድ አለው። ሁሌ ወደኋላ በድና ያቺን ሳምንት ወይንም ያቺን ወር ፕሮግሬስ አሳየው ወይ ብለህ ማሰብ አለብህ ይሉኝ ነበር። ግን እሱ ለእኔ ነው ምክሩ፣ ለእኔ ሊሰራ ይችላል። ለምን እኔ ነኝ ከቴንዳ ጋር ድርጅት ያቋቋምኩት። ግን የምናመጣቸውን ግለሰቦች ወደዚህ ድርጅት ልክ እንደዛ ላያስቡ ይችላሉ አይደል? ብዙ በምንድን ነው ልክ እንደዛ አይነት አመለካከት ሊኖራቸው የሚችለው ብለን ስናስብ ሁለት ነገር አየን። አንድ የቤተሰብ ሰው መሆን አለባቸው። እኛም ወላጆች ሆነን እንዳየነው አብዛኛዎቹ የሚያገር የሚሰሩት እናቶች ናቸው ሴቶች ናቸው በጣም በጣም የሚያኮሩ ሴቶች ናቸው እና ሲቀጠሩ አንድ ኢንተርቪው ኮስችን ሁሉ የምጠይቀው አለ የፈለገው እውቀት ቢኖረው የፈለገው የተከበረ ሰው ቢሆንም ይህን ጥያቄ በስ መስራት ካልመለሰልኝ ኪቢክ ውስጥ ቦታ ያላስብም ነበር እና ያ ጥያቄ ምን ነው ነገ ኪቢክ አንድ ዶላር ቀራት እና ምን ማድረግ አለብን ብዬ ስጠይቃቸው አብዛኛው ምንድን ነው የሚለው ወይም በቃ በኢኮኖሚው ነው የሚ ማለት ነው ማቅረብ አለብን ምናምን ብሎ፣ ያ ሌላው ግን የሚለው ኦኬ፣ ከሆነ ተስፋ ያለው ነገር ካየን ደሞዛችንም ለአንድ ወርም ቢሆን ፍሪዝ አድርገን እንደምንም አድርገን ሊቦታ አድርሰን ብሎ ፕሮብለም ሶልቪንግ ውስጥ ይገባል። ልክ እነዚ አይነት ሰው እኛ ያየ ነው፣ የእውነት ዓላማው የገባበት ለደሞዝ ብቻ ሳይሆን ሀገርን ለመለወጥ ወይም ነገን ለመለወጥ የተጣጣረ ሰው ነው ብለን ስለምናስብ ነው። ይሄ አይነት ጥያቄ በጣም በጣም ለኛ ወሳኝ ሆኖ አግኝተነዋል። እንዳልኩት፣ እንዳንዴ አለቀልን የምንልበት ቀናቶች አሉ፣ ግን መቼም አስጨንቆን አያውቅም። አክቹሊ በጣም ነው የሚያሰባስበን። ቶሎ ገብተን እንዴት አድርገን ነው ይህንን ችግር መፍታት የምንችለው ብለን አብረን ነው የምንሰራው እና ያ ያ ነው በጣም ባለው ቡድን። ስለዚህ እንደ ስራ ወይም እንደ ደሞዝ እንደሚከፈልበት ስራ ሳይሆን እንደ ጥሪ አድርገው የሚወስዱ ሰራተኞችን ነው ባልደረቦችን ነው ያሰባሰባችሁት። ሌሎች ወጣቶች ይህንን ስራ የሚመለከቱ በዚህ ስራችሁ ምን ያህል እየተበረታቱ ነው? በብዙ መንገድ ላሉት ወጣቶች እንዳልኩት የነገን በጣም የሚያስቡ ናቸው። ደግሞ በጣም በጣም ለትምህርት ያላቸው ጥማት ልገልጸው የምችለው አይነት አይደለም። ደስ ያሰኘኛል። እኔ ሀያ አመት አሁን ሊሆነኝ ስራ ውስጥ ተሰራ እና አንዳንዴ ይሄ አይነት ጥማት ሁሌ ላይታየኝ ይችላል፣ ግን በእነሱ ትልቅ ትልቅ ኤነርጂ የምናገኝበት አለ ግን ከቺ ቤክ ውጭ አንድ ትልቅ ነገር የማየዋለ። አሁን ኢትዮጵያ ይህን አይነት ሽልማት አግኝተናል። ለድርጅቱ ሀገር ውስጥ ለመስራት የሰበሰብነውም ኢንቨስትመንት በጣም ከፍተኛ ነው፣ ታይቶ አይታወቅም። እና ብዙ ወጣት መጥቶ እኔ ምንድን ነው የሚለኝ፣ ልክ እንደዚህ እንደሚቻል አላወቅኩም ነበረ። ብዙ ሀሳቦች ነበሩ ይሄን ይሄን ለማድረግ አሁን ግን መሆን ይችላል ብዬ ስለማስብ የበለጠ ትኩረት ያደረግኩበት ነው ብሎ ይመጡና፣ ምክር ነው የሚፈልጉት። እቺን ፓወርፖይንት እንዴት አድርጌ ልስራት ይላሉ ወይንም ስለ ድርጅቴ እንዴት ብዬ ነው ለኢንቨስተር ማውራት የምፈልገው ብሎ ይጠይቁኛል። ወይንም እንዴት ነው ገንዘብ ሁሉ ሁሉም ሰው ኢንቨስት ሊያደርግብኝ አይፈልግም ለምንድን ነው ብሎ ይጠይቁኛል እና ኃላፊነት ብዬ ነው የማየው እዛ ላይ ጊዜ መስጠት አለብኝ ለነሱ። ለምን የእውነት አገር መለወጥ ፈልጋለሁ ብዬ ካየው በኪውቢክ ብቻ አይደለም ያ መሆን የሚችለው። ሌሎችን መሳተፍ አለባቸው። ሌላ ማይነት መስራት አለባቸው እና እኔና ኪውቢክ በደረስንበት አንድ ጥሩ በጎ ነገር ላይ መስራት የቻሉት ልጆች አሉ ብዬ ካየው ያን ጊዜ መስጠት አለብኝ ብያለሁ። ግሩም ነው። እንግዲህ ቆንጅት በተለይ የተፈጥሮ ክብካቤ ግድ የሚለው አይነት ቴክኖሎጂ፣ ጊዜው የሚጠይቀው ቴክኖሎጂ፣ መጥፎን ነገር ወደ ጥሩ ነገር ማምጣት የቻለ ቴክኖሎጂ ሀሳብ ተይዞ ሊነሳ የሚችለው ጥያቄ ብዙ ይመስለኛል። ብዙ ጥያቄዎችን ማንሳት እንፈልጋለን። ሰዓት ገዳቢ ባይሆን እንደው በእኔ በኩል አንድ የመጨረሻ ጥያቄ ቅድም ዶክተር አቡባከር የተባለ ወዳጅህ እንዲሁም እዚህ ድርጅት ውስጥ የሌለ ሰው ምክንያት መሆኑን ጠቀስ አድርገሃልና ያን ጨዋታችሁንና ወዴት እንደወሰደ የተከታተሉ ይህን ጥያቄ እናነሳ ሊጓጉ ይችላሉ። እኛ ሰው ምን ሆኑ አሉ ወይ አሁን ከእናንተ ጋር ለምን መስራት አልቻሉም? በዚያ ዙሪያ የምታነሳው ካለ አንዳንዴ እግዚአብሔር በብዙ መንገድ ህይወት ውስጥ ይገባል ብዬ የማስብበት ጊዜ ቢኖር አሁን ነው። ለምን አሁን ዶክተር አቡ በአጋጣሚ የዩኒሴፍ ኢትዮጵያ ኃላፊ ሆኖ ተመድቧል። እሱም ቢሆን ይህን ስራ ያስጀመረው ይኸው፣ እንደገና ተገናኝተን እንዴት አገሯን ለመለወጥ በማውራት አቅቶናል። በጣም በጣም ደስ የሚያሰኙ ጊዜ ላይ ነው ያለነው። የፕላስቲክ ቆሻሻ በመሰብሰብ ስራ የተሰማሩ ነዋሪዎችን ህይወት በሚመለከትስ ምን ተነግረና አለ? ምን ያህል ህይወታቸው ተቀየረ? በተለየ ሴቶቹ። አንዳንዴ ሰው ከአንድ ደረጃ በታች ድሀ ሊሆን ይችላል ብዬ አላስብም ነበረ፣ ግን ኮሼ ሄጄ የሰውን ሁኔታ ካየ በኋላ ያም ሊሆን ይችላል የሚል በጣም የሚያሳዝ ነገር አይቻለሁ። ቆሼ ማለት እዚሁ አዲስ አበባ ውስጥ ያለ ዋናው የቁሻሻ መጠያ ነው። በጣም ትልቅ ከመሆኑ የተነሳ የአዲስ አበባ ማስተዳደር እንዴት አድርገን ይሄን ቦታ ማልማት እና ማሻሻል እንችላለን ብሎ ትልቅ ግድ ያወጣበት ቦታ ነው ግን ከዛ ውጪ ቆሼ ላይ መጀመሪያ ጊዜ ሴት ከአባቴ ጋር ነበር ገና ኢትዮጵያ እንሰራለን ብለን አላወቅንም ነበር እኔና ንዳ እና እስኪ ይህን ነገር ገና ብለን ብለን የሚያዋልኩት ገብተን ያየ ነው አባቴም ለእኔም አይናችን አላመነውም በሺ የምንቆጠሩ ነዋሪም እዛም ላይ ለቃኑ አሉ አብዛኛዎቹ ሴቶች ናቸው ግን ሴት ይሁኑ አንዳንዴ ልታውቁ ማትችሉም ለምን ከራስ እስከ ጫፍ ቆሻሻ ውስጥ ያሉ ናቸው። በጣም ተቋቁሯል። በጣም ነው የሚያሳዝኑት። ቀንም ማታም ይለቅማሉ። ፀሐይም ይሁን ልክ እንደ ዛሬ አዲስ አበባ እንደሆነችውም በዝናብም ጊዜ ይሁን በዛ ሽታ በዛ ሁኔታ ይለቅማሉ። ለቅመው ምንድን ነው የሚያደርጉት? ለደላላ ይሸጡታል። የሚሸጡትም ዋጋ አንድ ሁለት ሶስት ብር ልንለው እንችላለን። በጣም ጥቂት ነው፣ ግን ከዛ በኋላ ያደላላ አስረን ብር ይሁን በሀያ ብር ይሁን በሀምሳ ብር ይሁን ያቺን ነገር ይሸጣታል እና ይሄ ለምንድን ነው የሚሆነው? ይሄ ትክክል አይደለም። ኪቢክ እዚህ ሀገር ቢሰራ ልክ እንደዚህ አይነት ስራው መሳተፍ የለበትም ብለን በጣም በጣም አመንንበት። ስለዚህ አሁን ምንድነው የምንወያየው ያለው ከመንግስትም ጋር ከአንዳንድ ድርጅቶች ጋር ኪቢክ ፕላስቲክ ቆሻሻ ለመግዛት ዝግጁ ነው ግን መግዛት የምንፈልገው ቀጥታ ከእነዚህ ሴቶች ነው። እነዚህ ሴቶች መደራጀት አለባቸው። ስልጠና መስጠት አለብን። የተሻለ አይነት ቦቴ የሚሆን ማስክ የሚሆን ለጤናቸው የማይጎዳ አይነት ኢኩይፕመንቶች መስጠት አለብን እና ኑሯቸውን ማሻሻል አለብን ብለን አስበን አምነንበት ገብተንበታል። ቀላል አይደለም። ይሄ በድርጅት መሰረት በጣም ከባድ ነው። ብዙ ገንዘብ ብዙ ወጪ ያለው ግን እኛ የእውነት የሰውን ህይወት መለወቅ አለብን ብለን ካየን በግንባታው ብቻ ሳይሆን ከአገዛዛችንም መሆን አለበት ብለን አምነንበታል። አሁንም ትልቅ ድጋፍ ያገኘን ነው። በሺ የሚቆጠሩ የሴት ለቃሚዎችን ለማሻሻል የተዘጋጀ ነው። ይሄ ሀሳብ ነው ጥያቄውን ያመጣው። አሁን እንግዲህ የሚጣሉ ድጋሚ ለአገልግሎት የሚውሉ ቃዎች አሰባሰብ መንገድ የተደራጀ መንገድ አለ። በኖርክበት ሀገር ምናልባት እንደዛ አይነት መንገድ ቆሻሻው ጋር ከመግባቱ በፊት በቀጥታ ውዳቂዎችን የመሰብሰብ መንገድ ሊፈጠር እንደሚታይህ ነገር አለ። ያሳዘንሁን ነገሮች የማስቀረት ዕድሉ ከፍ ያለ ነው እና ገና እዛ ቦታ ከመድረሱ በፊት በተለይ የሚደራጁ አሁን ቅድም በገለጽከው መልኩ አንዳንድ ዘዴዎች የሚሰሩ ቢሆን ያ ቆሻሻ የሚጣለው ውዳቂ ፕላስቲክ፣ ሌላ ቆሻሻና ብክለት ውስጥ ከመግባቱ በፊት መሰብሰብ የሚቻልበት መንገድ እንደ ኢትዮጵያ፣ አፍሪቃ ባሉ ሀገሮች ውስጥ ይታያል። መሆንም አለበት። ሊሆንም ይቀባሉ ብያ ያለ በመጀመሪያ ላይ ልክ እንደ ቆሼ አይነት ቦታ መኖር የለበትም። ሁላችን ያለንን ቆሻሻ እንደገና መጠቀም ብንችል ቆሼ አይኖርም። ቆሼ የሚያሳየን ምንድን ነው ለጥቅም መዋል ያልቻል ነው የሚለው ነው። አሁን ቆሼ ከሄዳችሁ ይሄ የውሃ ጠርሙስ ወይም ሀይላንድ የኢትዮጵያ ሀይላንድ እንደሚባለው አይገኝም፣ ግን ሁሉም ሰው ሀይላንድ ሲጠጣ እናያለን። ለምንድን ነው ብለን ስናይ ለሀይላንድ ያለው ድርጅት በጣም በጣም ትልቅ ነው። ሰው ሁሉ ይለቅመዋል። ከተለቀመ በኋላ ፋብሪካ ተወስዶ ተፈጭቶ አንዳንዱ ኤክስፖርት ይሆናል፣ አንዳንዱ ወደ ጠርሙስ እንደገና ይለወጣል እና ያ የሆነበት ምክንያት ማርኬት ስላለው ነው። ግን ሌላ ምን አይነት ፕላስቲክ አለ ብለን ካሰብን ብዙ አይነቶች አሉ። ከፌስታል ብንጀምር፣ ከሻምፖ ማስቀመጫ ብንል፣ የመኪና ፈረፋንጎ ብንል ብዙ ብዙ ብዙ አይነቶች አሉ። እኒ ሁሉ ቆሼ ነው። አሁን ይወዱት ለምን ለጥቅም የዋሉ አደሉ። ስለዚህ እኛ ምንድን ነው የምናደርገው፣ እዛ እዛ አይነት ፕላስቲክ ላይ ትኩረት እንሰጣለን። እሱን ነው የምንገዛው ከገዛንም በኋላ ባለን ቴክኖሎጂ ወደ መገንቢያ ማቴሪያሎች እንለውጣቸዋለን። ማየት የምንፈልገው መስራት የምንፈልገው እንዴት ነው ቆሼ የሚደርስ በፊት እኒህ አይነት ፕላስቲኮች ከቤት መለቀም የሚችሉት ከዛም መግዛት የምንችለው የሚለው ነው። ያ ጊዜ ከጃም ኢንቨስትመንቶች ያስፈልጉታል። ብዙ ሌላ መተባበር ያለባቸው ድርጅቶች አሉ። ግን ያ እስከሚቋቋም ድረስ የምንችለውን ያህል ከቆሼ ጀምረን የመጨረሻ ልናደርገው እንችላለን። ሌላ ከሌለ። አሉላ ቅዱስ አስፋው፣ እንግዲህ በዚህ በወጣትነት እድሜ በተለይም እስካሁን የኪዊክን ራዕይ ይዞ በተጓዘው መንገድ ምን መሰናክል አጋጠመው? ከነዚህ መሰናክሎችስ ምን ተማረ? ለሌሎች እንዲህ አይነት መሰል ራዕይ ይዘው ለሚነሱ ወጣቶች፣ ዛሬም ነገም ጥረትን ለመቀጠል ምንድን ነው የሚያበረታታ? ብዙ መሰናክሎች አጋጥመውኛል። ብዙ ጊዜ ወድቄያለሁ። በኪቢክን ብቻ ሳይሆን በህይወት ያለ ነው መሰናከል። ዋናው ነገር ብሎ የሚነገረኝ መውደቅህ አይቀርም እንዴት እንደምትነሳ ነው ወሳኝ የሚባል ነበር። አንድ እንቅፋት በሚያጋጥመኝ ጊዜ ራሱን የምጠይቀው ያን እንዳይደገም ወይንም ያን እንዴት ማሻሻል እንደምችል መማሬ ነው ትልቁ ነገር እና ለወጣቶች ሁሌ ማየት ያለባቸው አሜሪካ ውስጥ አሁን ትላልቅ የቴክኖሎጂ ድርጅቶች ሁሌ ሰራተኞቻቸውን የሚነግሯቸው ብዙ ጊዜ ውደቁ፣ ግን ቶሎ ተነሱ የሚሉት ነገር አለ። ወይም እንግሊዝኛ ሴልታ ሴል ፍ ይላሉ። ያልተለመደ አይነት አስተሳሰብ ነው። ለሀገራቸው እንዴት ላለመውደቅ፣ እንዴት መሰናከሉን አክዩት የሚል አይነት አስተሳሰብ አለን። አንዳንዱ በዛ ላም ነው መውደቁ በጣም በጣም ትልቅ ትምህርት የሚያስተምር ነገር ነው። በአባቴን በእናት የሚወስ ሲያጫውቱኝ በዛ አይነት ምሳሌ ነው የሚነግሩን አንዳንዴ። ስለዚህ ከሁሉም ነገር መውደቁ ጥሩ ነው ተማሩበት፣ እና አነሳሳችሁ ነው ዋናው ውጤት የሚያሳየው አለ። በተለይ በኪውቢክ ላይ እኔ ትልቅ ትምህርት ተማርኩ የምለው ስለራሴ ኩራት የትን ቦታ ያደርሱ አንድ አዲስ ነገር በሚጀመርበት ጊዜ እምቢ ወይንም አልፈልግም ወይንም ማነ መባሉ ከእሺ ሁሌ ይበልጣል። ኢንቨስትመንት ኢንቨስተሮች በማገኝበት ጊዜ አሁን ከሰባት መቶ በላይ ኢንቨስተሮች አነጋግሬያለሁ በሁለት አመት ውስጥ፣ ከዛ ውስጥ ሀያ ነው እሺ ያለው። ስለዚህ እምቢ ስለተባላችሁ ተስፋ አትቁረጡ። እምቢ ማለት ኦፖርቹኒቲ ነው። ሁሌ ጠይቁ። እምቢ ከተባላችሁ ለምንድን ነው እምቢ የምትሉት ወይንም እሺ የሚል ልታውቁ ትችላላችሁ ወይ ልታስታውቁ ትችላላችሁ ወይ ብላችሁ ያን ልክ እንደ ኦፖርቹኒቲ መጠቀም አለባችሁ። ቲቪክ እስካሁን የደረሰበት ደረጃ በኢንቨስትመንት የሚሆን በስራው የሚሆን ሰው ስለረዳ ነው። እኛ ሁሉንም አዋቂ ሆነን አይደለም፣ ሁሉንም እቻችን ሰጥተን አይደለም። በጣም በጣም ጠንካራ ስፖርት ሲስተም ስላለኛል እና በዛ አይን ሁሌ ማየቱ ወሳኝ ነው። ለመሆኑ ፋብሪካችሁ የት ነው ያለው? ቅዱስ ፋብሪካችን አዳማ ኢንዳስትሪያል ፓርክ ውስጥ ነው። ከአዲስ አበባ አንድ ስልሳ ኪሎ ሜትር በቃ ይላል። ሌላ አፍሪካ ሀገር ውስጥ አለ ከአዲስ አበባ ሌላ? በቃ ኢትዮጵያ ነው አሁን መጀመሪያ የጀመርነው። ከሚቀጥለው አመት በኋላ ደግሞ ሌላም ሌላም ሀገሮች ለማየት ጊዜ እንሰጣለን። መልካም ቆንጅት፣ ይህን ለየት ያለ ጉዳይ የሚመለከቱት ጥያቄዎቻችን ያለቁ አይመስልም። ነገር ግን ሰዓታችን ይገድበናልና የዛሬውን እዚህ ላይ ቋጭተን ባይሆን በሌላ ጊዜ ቅዱስ፣ ወዲህ ወደ ዩናይት ስቴትስ እግር ጥሎ ስትመጣ ወደ ስቱዲዮ ጋብዘን ቀረብ ብሎ ለሚጠየቁ ጥያቄዎች ቆንጅት፣ ቀጠሮ ሰጥተን ብናሰናብተው ምን ይመስልሻል? እሺ ቅዱስ አስፋው የኪዩቢክ ተባባሪ መስራች ለሰጠህን ሰፋ ያለ ጊዜ በጣም አድርገን እናመሰግናለን። መልካም እድል። ብዙ ተስፋ ያለው በብዙ መንገድ ምሳሌ የሚሆን ድርጅት ነው። የተለየ ፈጠራ የሚሞክሩ የሚያስቡ አድማጮቻችን ብዙ ቁም ነገር የሚገበዩበት ወግ ይመስለናል። ተስፋ እናደርጋለን መልሰን እናገኘለን። ደስ ይለኛል። እግዜር ይስጥልን። በጣም አመሰግናለሁ።